ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ ጋቢና ቪኦኤ አስገባቸው። ጤና ይስጥልን። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንዳውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ፣ እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። በኢትዮጵያ ስለ በዓሉ አከባበር እንግዳ ይዘናል። ወደዛው እናልፋለን። ኢትዮጵያ ስደተኞችን መልሶ ለማቋቋምና ሁለት የኢንዱስትሪ ፓርኮችን ለመስራት ባለፈው ሳምንት ጠቀም ያለ እርዳታ አግኝታለች። ባለፈው ማክሰኞ ኒውዮርክ ውስጥ የተፈረመው ይሄ አጠቃላይ ስምምነት ፕሮጀክቱን ለመጀመር 500 ሚሊዮን ዶላር እንደሚያስፈልግ ይጠቅሳል። ምዕራባውያን ለኢትዮጵያ መንግሥትና ለሌሎችም ሊያውሉት ያሰቡትን ገንዘብ የተመለከተ ዝርዝር ይዘናል። የስሜዞኒያን ብሔራዊ የአፍሪካ አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር ባለፈው ቅዳሜ በዋሽንግተን ዲሲ ተመርቋል። በ540 ሚሊዮን ዶላር ወጪ የተሰራው ቤተ መዘክር መክፈቻ ላይ በብዙ አስር ሺዎች የተቆጠሩ ሰዎች ተገኝተው ነበር፣ ደስታቸውንም ገልጸዋል። በሌላ ዘገባ ደግሞ በቄለም ወለጋ ዞን ደምቢዶሎ ከተማ ውስጥ ከመንግስት ኃይሎች በተተኮሰ ጥይት ህይወታቸው እንዳለፈ ስለተነገረው እና ስለ ወላጅናቱ አንድ ዘገባ ይዘናል። ሁሉንም ከዝግጅቶቻችሁ ታገኙናታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልኝ የጋቢና ቪዮ ተከታታዮች፣ ለሰአቱ ለድርስ ተዘጋጁ። አጫጭር ዜናዎች ዊንታ ኪዳኔ ነኝ። በሀገሪቱ ያለው ወቅታዊ ችግር እንዲፈታ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የበኩሏን ኃላፊነት እየተወጣች ነው ሲሉ የቅዱስ ፓትርያርኩ ልዩ ጸሐፊ አስታወቁ። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ለአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እንዳሉት ለጠፋው ሕይወት መንግስትን ብቻ ተጠያቂ ማድረግ አይቻልም። በቅዱስ ሲኖዶስና ጎንደር ባሉት የሃይማኖት መሪዎች መካከል ልዩነት ስለመፍጠሩም የምናውቀው ነገር የለም ብለዋል። ዝርዝር ዘገባው በኋላ ይቀርባል። ማክሰኞ መስከረም 6 2009 ዓ ም ማምሻውን በቄለም ወለጋ በቄለም ወለጋ ዞን ደንቢዶሎ ከተማ ውስጥ ከመንግስት ኃይሎች በተተኮሰ ጥይት ህይወታቸው እንዳለፈ ከተነገረው አንድ ወጣት ወላጅናት ልጃቸው አስክሬን ላይ እንደተደበደቡ መነገራቸው ይታወሳል። የመንግስት ኮሚኒኬሽን ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች እንዳሉ ጠቅሰው እንዲህ የሚባሉ ሴት በተጠቀሰው አድራሻ የሉም በሚል አስተባብሎ ነበር። ሆኖም በዘገባው እንዲህ የሚባሉ ግለሰቦች የአካባቢው ነዋሪዎች አይደሉም በሚል የተገለጸው መረጃ በመረጃ ክፍተት መሆኑንም በድጋሚ ገልጸዋል። የዚህ ዘገባ ዝርዝር በኋላ ይቀርባል። ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደሩት ሪፓብሊካኖቹ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን ከሶስት አንዱና የመጀመሪያው የሆነው የቴሌቪዥን ክርክር ዛሬ ማታ በሄምስተድ ኒውዮርክ ውስጥ ይካሄዳሉ። የሁለቱ የዛሬ ማታው ክርክር በዚህ የተቀራረበ ውጤት እንዳለው በሚነገርበት ውድድር ውስጥ ማናቸውም ለቤተ መንግስቱ እንደሚቀርቡ ወሳኝ የሆነ እንደምታ እንደሚኖረውም ተገምቷል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ በያዝነው የአውሮፓውያኑ አመት መጨረሻ በካሊያስ የሚገኘውን የስደተኞች ካምፕ እንደሚዘጉት ቃል ገብተዋል። ፕሬዝዳንቱ የሚያሳወቁት ካምፑን ከጎበኙ በኋላ ሲሆን በቦታው ተጠልሎ የነበሩ ስደተኞች ወደ ሌላ የስደተኞች ማዕከል እንዲዛወሩ እቅድ አቅርበዋል። አድማጮቻችን ለሰዓቱ የተዘጋጁ ዜና እስካሁኑ ነበሩ። ወደ ተቀሪው የጋቢና ቪኦኤ ዝግጅት ላሸጋግራችሁ። የጋቢና ጉዟችን ይቀጥላል። መስታወት አድራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር በሀገሪቱ ያለው ወቅታዊ ችግር እንዲፈታ የኢትዮጵያ ኦርቶዶክስ ቤተክርስቲያን የበኩሏን ኃላፊነት እየተወጣች ነው ሲሉ የቅዱስ ፓትርያርኩ ልዩ ጸሐፊ አስታወቁ። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ከቪኦኤ ጋር ባደረጉት ቃለ ምልልስ እንዳሉት ለጠፋው ህይወት መንግስትን ተጠያቂ ማድረግ አይቻልም መንግስትን ብቻ ተጠያቂ ማድረግ አይቻልም። በቅዱስ ሲኖዶስና ጎንደር ባሉት የሃይማኖት መሪዎች መካከል ልዩነት ስለመፈጠሩም የምናውቀው ነገር የለም ብለዋል። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ከቪኦኤ ጋር ባደረጉት ቃለ ምልልስ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ የሆኑትን አባ ሰረቀ ብርሃን አባ ሳሙኤልን ያናገራቸው እስክንድር ፍሬው ነው። ወደዛው እንለፍ። የሃይማኖት መሪዎች የት አሉ? በኢትዮጵያ የተቃውሞ እንቅስቃሴ የበርካቶች ህይወት መጥፋቱን ተከትሎ ከአንዳንድ ወገኖች ሲሰነዘር የቆየ ጥያቄ ነው። ምዕመናን ለሃይማኖት መሪዎቻቸው ሊጸልዩ ይገባል ያሉ አንድ የሲቪክ ማህበር መሪ ሁኔታው ግራ እንዳጋባቸው ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይሄንን አባባል አትቀበልም። የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የተሰኘው ተቋም ባዘጋጀውና ወቅታዊውን ሁኔታ አስመልክቶ በተካሄደው ውይይት ላይ የተገኙት የቅዱስ ፓትርያርኩ ልዩ ጸሐፊ ይህንኑን ያብራሩት። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ለቪኦኤ እንዳሉት ቅዱስ ፓትርያርኩና ሊቃነ ጳጳሳት የተገኙበት አስቸኳይ ስብሰባ ተደርጓል። ጸሎትና ምህላ እንዲደረግ ቤተ ክርስቲያን አውጃ እንደነበርም አስታውሰዋል። ይህ የሰላም እንቅስቃሴ በዚህ እንደማይቆም ከገለጹበት ይቀጥላሉ። አሁንም በዚህ ተነስቶ በሁሉም አህጉረ ስብከቶቻችን በሁሉም አብያተ ክርስቲያናት ይሄ የጸሎትና የሰላም መርሃ ግብር እየተንቀሳቀሰ ነው። ከዚህ ተነስተንም አሁንም ሰላምን ለማስፈን ስለ ሰላም ከሚጥሩ ወገኖቻችን ሁሉ ቤተ ክርስቲያን ኢንቮልቭ እያደረገች ናት። ዛስ ዋይ አምሄር እያየኸኝ ነው። ስለዚህ ይህ ምን ማለት ነው? የሃይማኖት ተቋማት ቤተ ክርስቲያናችን በተለይ አንጋፏ ቤተ ክርስቲያን የማስታረቅ ልምድ ያላት ቤተ ክርስቲያን፣ የታሪክ ልምድ ያላት ቤተ ክርስቲያን፣ ዋልታና እንትን ሆና የቆየች እናያለች። ቤተ ክርስቲያን ይሄ ትልቅ ሚና እየተጫወተች ነው ሞርም እንድትጫወት ደግሞ ጥረቷን እየቀጠለች ነው ያለችው። እዚህ ላይ ግን ለምሳሌ ኢትዮጵያ ውስጥ እንግዲህ በርካታ ሰዎች ሞተዋል በኦሮሚያና በአማራ ክልል በተለይ በነበረው ግጭት፣ በነበሩ ተቃውሞ ሰልፎች ምክንያት ማለት ነው። እና የተለያዩ ዓለም አቀፍ ተቋማት ሁሉ መግለጫዎችን አውጥተዋል። የኃይል እርምጃ ይቁም፣ ሰላማዊ ሰልፈኞች ላይ መተኮስ ይቁም፣ ሌሎቹም ሰላማዊ ሰልፈኞቹም በሰላማዊ መንገድ መልእክታቸውን ያደርሱ የሚሉ እናንተ ለምሳሌ የገሰጻችሁ ታቃላችሁ? መንግስትንም ይሁን ሌላውንም አካል እንደ ሚናችሁ ተወጥታችኋል? አጭር ስለሆነ ፕሮግራሙ በትክክል ይህንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገሪቱ ህጋዊ ሰውነት ያላቸው የሃይማኖት ተቋማት ፕሬዝደንት መሪ ናት። የበላይ እንደ ኃላፊነቷ ይህንን አሁን ያልከውን በመላይቱ ሀገሪቱ ያሉት የእምነት ተቋማት በተለይ ሰባት አካላት ተቋማት አሉ። እነዚህን በመሰብሰብ ግልጽ የሆነ ጋዜጣዊ መግለጫ በጽሁፉም ማንም በሀገሪቱ የሚሞት ወገን መኖር እንደሌለበት የአንድ ግለሰብ ደምም በከንቱም ያለ ፍርድ መፍሰስ እንደሌለበት ህዝብም ይህንን አይነት የሰው ንብረትም ሀፍትም እንደዚህ መውደም እንደሌለበት፣ ስለዚህ ሰው ሁሉ ወደ ሰላም እንዲመለስ መንግስትና ህዝብ ተቀራርበው ተቻችለ መስራት እንዳለባቸው፣ በዚህም ደግሞ የመንግስት ብቻ ሳይሆን እያንዳንዱ ሰው ግለሰቡም ሆነ እንደዚህ ልዩ ኢብን ማህበራት ኢብን ለምሳሌ እንደነባ ገዳ ሌሎች ሌሎች ሁሉም ጥሪ ተደርጎ ከሰባት ከዘጠኝ አይ ቲንክ እርግጠኛ አይደለሁም ፊገር ቁጥሩ ግን ከሰባት በላይ የአቋም መግለጫ ያለው ይህን አሁን ያልከውን መቆም እንዳለበት ቤተ ክርስቲያኗ በመሪነቷ ይህንን ኦፊሻሊ አውጃለች። የመንግስት ባለስልጣን አለ ቀርባቸው አነጋግራች ታውቃላችሁ። ይህን እንግዲህ መንግስት ባለስልጣንን ይህን ስብሰባ የማድረግ ገና አናገራችሁ። እንደኛ እንደ መግለጫ ግን እንደ መግለጫ ለመንግስትም ለሚቃወም ኃይልም ለፖለቲካ አካላትም መሪዎችም፣ አማራጭ ኃይሎችም ለራሱ ለወጣትም ሁሉም ሰው ቅድሚያ ለሰላም እና ለሰላም መስጠት እንዳለበት ስለዚህ ምክንያቱ ግጭት ከመጣ ሁከት ከመጣ ሰው አይሞትም ብለ ኤክስፔክት አታደርም። ስለዚህ የግድ ነው እየተጫወት ያለ ከእሳት ጋር ስለሆነ እሳት ውስጥ እየተጫወት እሳት አያቃጥለኝም ብሎ ማመን ከንቱ ነው። ስለዚህ እኛ ከእሳትና ከሰይፍ ጋር አትጫወት ጀስት ሰላማዊና ሰላማዊ በሆነ መንገድ ቆም ነው። ለምሳሌ አንተን ለመግደል ሲመጣ አንተ ልትቀድመው ትችላለህ፣ ወይም ደግሞ ሊቀድምህ ይችላል። ይህም ይመጣ ሁለቱ የአንዱ የማን የማኑ ልን ነው አልችልም

ህዝብም ሰላማዊ በሆነ ነገር መመለስ እንዳለበት፣ በዚህ መካከል በሚደረጉ ግጭቶች እየወደው እየሞት ያሉት ሁሉም የኢትዮጵያውያን ዜጎች ናቸው። ወታደር ብለህ ብትናገር ከሆነ ወታደርም ኢትዮጵያዊ ነው። ሲቪል ብለህ ብትናገር እየሞት ያለ ሲቪልም ኢትዮጵያዊ ነው። ሁሉም በወታደር ፖሊስም ሲሞት፣ ታራ ምእመንም ሲሞት፣ ሁሉም እነዚህ ስንደምራቸው ኢትዮጵያውያን ናቸው። ስለዚህ እኛ የምንለው በዚህም ይሁን በዚህ እየወረወረ በድንጋይ የሚገድልም ይሁን እየተኮሰ የሚገድል እነዚህ ሁለቱ ስህተቶች ናቸው እና ወደዚህ ከመግባታችሁ በፊት በሰላምና በሰላም ነገሮችን ፍቱ ነው ግን መንግስት የበለጠ ኃላፊነት አለበት በሚል የሚጠቀሱ አስተያየቶች፣ ይሄ እንግዲህ እንደ ኃላፊነት መንግስት አሁን እንደምትለይ እኮ ነው። የሃይማኖት ተቋማት የበለጠ ኃላፊነት አለባቸው? ኦፍኮርስ አለባቸው። መንግስት ማለት እንግዲህ የህዝብ አገልጋይ እንደመሆን መጠን የሃይማኖት አባትም ማለትም ደግሞ የህዝብ አገልጋይ እንደመሆን መጠን ሀላፊነቱ በዛ ልክ ለዚህም እኮ ነው እኛም እየታገልን ያለ መንግስትም ይህን እንዲያ የምናደርገው ያለ። ስለዚህ የዲግሪ ጉዳይ ሊኖር ይችላል እንደ ሃይማኖት ማድረግ ያለብህ ግን ብዛት ያለውም ጥቂት ያለው ማለት አይደለም። አማራጭ ሀይ የፖለቲካ አማራጭ ሀይሎችም ይህንን አስተሳሰባቸው ለሰላም ቅድሚያ ለሰላም ሊሰጡት ይችላል። አንደኛው መቶ ክፍለ ዘመን እኮ ነው ነገሩ በእኛ ሀገር ብቻ አይደለም። እንዲ ዚህር የተመሰገነ ይሆን በሀገራችንስ እንዲያው ከሌላው ስትሰራው በጣም የተሻለ እይታ ልታገኝ ትችላለህ። ያም ሆነ ይህ ግን ያም ሆነ ግን መደረግ ያለበት በአሁኑ ጊዜ ከጦርነት ይልቅ በሰላም መሄድ ይቻላል። ነገር ግን ኢቨን የደመራ ባህል የደመራ ባህል እራሱ በጎንደር ከተማ ለምሳሌ በየቤተ ክርስቲያኑ እንዲከበር በመወሰኑ በዛው መንገድ ተከብሯል። ይህንን ወቅታዊ ሁኔታ ተከትሎ በቤተ ክርስቲያን ውስጥ ክፍፍል እንዳለ ይነገራል። አሁን ለምሳሌ ጎንደር ባሉ የሃይማኖት መሪዎች እና በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ የለም። ፈጽሞ በኢትዮጵያ ቤተ ክርስቲያን ውስጥ በኢትዮጵያ ቅዱስ ሲኖዶስም ሆነ በኢትዮጵያ ሀገራችን ውስጥ በሃይማኖት በኦርቶዶክስ ውስጥ መከፋፈል የሚባል የለም። This is Gabina, D-O-A. This is Gabina. Balashanggol, Balashanggol, Balashanggol. This is Gabina, this is Gabina, Balashanggol. ባለፈው ሳምንት በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ላይ ስደተኞችን ተቀብለው ለሚያስተናግዱ ሀገሮች ቀጥተኛ የገንዘብ እርዳታ ለማድረግና የተባበሩት መንግስታት ድርጅትን ጨምሮ ሌሎች ተቋማት ስደተኞችና ፍልሰተኞችን የሚያስመዘግቡትና ዘለቄታ ያለው የምጣኔ ሀብት ጠቀሜታ የሚያስገኙበት አሰራር ይፋ ሆኗል። ኢትዮጵያ ስደተኞችና ፍልሰተኞችን መልሶ ለማቋቋምና የስራ እድል ለመፍጠር ከአውሮፓ ህብረት የአምስት መቶ ሚሊዮን ዶላር እርዳታ ና ብድር ስታገኝ የዩናይትድ ስቴትስ መንግስት ደግሞ በበርካታ ዓመታት ለተለያዩ ሀገሮች የሚውል የሶስት ቢሊዮን ዶላር እርዳታ እንደምትሰጥ አስታውቃለች። ሄኖክ ሰማእግዜር ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት አጠቃላይ ጉባኤ የመሩት ልዑካን ቡድን በስደተኞችና ፍልሰተኞች እርዳታና መልሶ ማቋቋም ስራ በርካታ የውጭ ሀገር እርዳታና አነስተኛ ወለድ ያለው ብድር ይዞ ወደ አዲስ አበባ ይመለሳል። በኒው ዮርክ የዓለም መሪዎች በፈረሟቸው ስምምነቶችና የተግባራዊ እንቅስቃሴ መርሃ ግብሮች ኢትዮጵያ አይነተኛ ተሳታፊ ሆና ነው የሰነበተችው። በኒው ዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠለሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለሱ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እንደዚሁም የአስቸኳይ እርዳታ ለማቅረብ ተዘጋጅተዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት፣ ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል ሀገራቸው ለተባበሩት መንግስታት ድርጅት ሌሎች ሀገሮችና ተባባሪ መንግስታት በሚቀጥሉት ጥቂት ዓመታት ልታቀርብ የተዘጋጀችውን እርዳታ ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ አብራርተዋል። ለስደተኞች መርጃ መርሃ ግብሮች ተጨማሪ ሶስት ቢሊዮን ዶላር ተመድቧል። ስደተኞችና ሌሎችም በልዩ ሁኔታ ያሉ ሰዎች የሚገቡበት ሁኔታዎች፣ ህጋዊ መንገዶች በእጥፍ ለማሳደግ የሚቻልበትን ሁኔታ በአዲሱ ሀገራቸው ኑሯቸውን ደህንነታቸውን ጠብቆ እንዲጀምሩ ማስቻል ሌላው እርምጃ ነው። ከዚህ በተጨማሪ አንድ ሚሊዮን ለሚሆኑ ተጨማሪ ስደተኞች ልጆች ባሉበት ቦታ ትምህርታቸውን እንዲቀጥሉ ማድረግ ነው። ስደተኞችን ተቀብለው በደግነት የሚያስጠልሉ መንግስታትን እናመሰግናለን። ሆኖም ብዙውን ጊዜ ስደተኞች ሰርተው ራሳቸው ገቢ እያገኙ ለመኖር መቻል ይፈልጋሉና መንግስታት ይህንን እንዲያደርጉ ግፊት ይደረጋል። እናም መንግስታቱ በሽግግር ላይ ላሉ ስደተኞች ቁጥሩ ወደ አንድ ሚሊዮን የሚጠጋ የስራ ፈቃድ ለመስጠት ቃል ገብተዋል። ገንዘቡ በአስቸኳይ የምግብ እርዳታና ቀጥተኛ የሆነ የምጣኔ ሀብት እገዛን እንደሚያጠቃልል ምክትል ሚኒስትር ስዋል ገልጸውልናል። የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮችን እንድትገነባ ወደ 30ሺ ለሚሆኑ ኤርትራውያን ስደተኞችና ፍልሰተኞች እንደዚሁም ደግሞ ለ60ሺ ኢትዮጵያውያን የስራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። የአውሮፓ ኢንቨስትመንት ባንክ ዓለም አቀፋዊ ጉዳዮች ስራ አስኪያጅ ፓትሪክ ዋልሽ የእርዳታና ብድሩን ዝርዝር እንዲህ ያስረዳሉ። ባለፈው ማክሰኞ ኒውዮርክ ውስጥ የተፈረመው ይሄ አጠቃላይ ስምምነት ፕሮጀክቱን ለመጀመር አምስት መቶ ሚሊዮን ዶላር እንደሚያስፈልግ ይጠቅሳል። ከዓለም ባንክ በተጨማሪ ከአውሮፓ በኩል ደግሞ የአውሮፓ ህብረት አካል ከሆነው የአውሮፓ ኢንቨስትመንት ባንክ ለፕሮጀክቱ ማካሄጃ ሁለት መቶ ሚሊዮን ዶላር ገደማ እንሰጣለን ብለናል። ይሄ ደግሞ የቀረበውን ሀሳብ በደንብ ከመረመርን በኋላ ነው። በዚህ ዓመት መጀመሪያ ላይም ባንካችን ማለት የአውሮፓ ኢንቨስትመንት ባንክ አዲስ አበባ ቢሮ ከፍቷል። በዚያ ያለ ተወካያችን በምን መንገድ ማካሄድ እንደሚሻል ከኢትዮጵያ መንግስት ተወካይ ጋር እየተነጋገረበት ነው። ስምምነቱ በዚህ ሳምንት በአውሮፓ ኢንቨስትመንት ባንክ ፕሬዚዳንትና በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይፋ ተደርጓል። ኢትዮጵያ ለዓለማው ማህበረሰብ ያቀረበችው የትብብር ሰነድ እንደሚያመለክተው ወደ አውሮፓ ና ሌሎች አፍሪካ ሀገሮች እንዲሁም በሀገር ውስጥ በስደት የሚገኙ የውጭ ሀገር ዜጎችና ኢትዮጵያውያንን ጭምር የስራ ፈቃድ አግኝተው በኢንዱስትሪ ልማት እንደሚሰማሩ ይዘረዝራል። የዓለም አቀፉ ማህበረሰብም መርሃ ግብሩም በመደገፍ ላይ ይገኛል። የኢትዮጵያ መንግስት በፍጥነት እያደገ የቆየው ምጣኔ ሀብቱ በዘንድሮ ዓመት በድርቅና በሌሎች እክሎች ተቀዛቅዞ በ4.5 ከመቶ እንደሚያድግ የዓለም የገንዘብ ድርጅት አይኤምኤፍ በሚያዝያ ወር መተንበዩ ይታወሳል። በኦሮሚያ ወልቃይት፣ ጎንደርና ጎጃም የተቀሰቀሱ ህዝባዊ ተቃውሞዎች የምጣኔ ሀብት እንቅስቃሴም ላይ እክል ፈጥረው ቆይተዋል። ኢትዮጵያ ስደተኞችና ፍልሰተኞችን መልሶ የማቋቋምና የምጣኔ ሀብት እድል የመፍጠር ዓለም አቀፍ የተቀናጀ መርሃ ግብር የሚሰጣት እገዛ በተለይ በውጭ ምንዛሬ እጦት ለሚጨናነቀው የገንዘብ ስርዓቷ እፎይታን እንደዚሁም ለበርካታ ወጣቶች የስራ እድል ለመፍጠርም ያግዛል፣ በተግባር ሲውል ማለት ነው። ምዕራባውያን ለኢትዮጵያ መንግስት የሚሰጡት እርዳታ የሰብአዊ መብትን ከሚያፍን ዜጎችም በተለይም በተቃውሞ ጎራ የተሰለፉን የሚያዋክብና የሚያሰድድ መንግስት ዕድሜ ማራዘሚያ ድጋፍ እንደሆነ በመግለጽ የዓለም አቀፍ የሰብአዊ መብቶችና የመልካም አስተዳደር ተቆርቋሪዎች በተደጋጋሚ ሲያሳስቡ የቆዩት ጉዳይ ነው። በዩናይትድ ስቴትስ ኮንግረስም የመብት ረገጣዎቹን የሚያወግዝና ዋሽንግተን ለአዲስ አበባ የምትሰጠውን እርዳታ ከመርሆቿ ጋር እንድታጣጥም የሚጠይቅ ረቂቅ ውሳኔ ኤችአር 16 ባለፈው ሳምንት ይፋ ይሆኗል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት፣ ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል መንግስታቸው እንደ ኢትዮጵያ ላሉ በመብት ረገጣ የዴሞክራሲ ግንባታ ላይ ባላቸው አሉታዊ ተጽዕኖ የሚወቀሱ ሀገሮች የሚሰጠውን እርዳታና መርሆቹን አስመልክቶ ያለውን የውጭ ጉዳይ ፖሊሲ ሲያብራሩ የእኛ ኃላፊነት እነዚህ ፖሊሲዎች ለአገሮቹ ዘላቂ ጥቅም እንደማይበጁ ውሉ አድሮም የአፈና ትርፉ ጽንፈኝነትና ሁከት መሆናቸውን ማስረዳት ነው። ስለዚህ ምግባሮቻቸውን ከማን ወድላቸው ብዙ ሀገሮች ጋር ግንኙነቶችን ብንመሰርትም የእኛ ተግባር ግን ሀገሮቹ የሚያራምዷቸው ፖሊሲዎች ምን ያህል ጎጂ መሆናቸውን እንዲያዩት ማገዝ ነው። ኢትዮጵያ ከ700 ሺህ በላይ ከደቡብ ሱዳን፣ ሶማሊያና ኤርትራ የተሰደዱ ሰዎችን አስጠልላ ትገኛለች። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ኤቨሪባዲ ማክሰኞ መስከረም 6 2009 ዓ.ም ማምሻውን በቄለም ወለጋ ዞን ደንቢዶሎ ከተማ ውስጥ ከመንግስት ኃይሎች በተተኮሰ ጥይት ሕይወታቸው እንዳለፈ ከተነገረው አንዱ ወጣት ወላጅ እናት ልጃቸው አስክሬን ላይ እንደተደበደበ መናገራቸው ይታወሳል። ልጃቸው አስክሬን ላይ እንደተደበደቡ መናገራቸው ይታወሳል። የመንግስት ኮሚዩኒኬሽን ህዝብ ግንኙነት ኃላፊ አቶ መሀመድ ሰይድ ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች እንዳሉ ጠቅሰው እንዲህ የሚባሉ ሴት በተጠቀሰው አድራሻ የሉም በሚል አስተባብለው ነበር። ሆኖም በዘገባ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል የተገለጸው በመረጃ ክፍተት መሆኑን በድጋሚ ገልጸዋል። የአፋን ኦሮሞ ባልደረባችን ቱጁቤ ሆራ ያጠናቀረችውን ጽዮን ግርማ ታቀርበዋለች። በቄሌ ሞለጋ ዞን ደንቢዶሎ ከተማ በወቅቱ በታጣቂዎች በተተኮሰ ጥይት ህይወታቸው እንዳለፈ ከተነገረው ሁለት ወጣቶች ሀይሉ ኤፍሬም እና ኢብሳ ሩንዴ መካከል የ16 ዓመቱ ወጣት ሀይሉ ኤፍሬም እናት ወይዘሮ ታደሉ ተማም በወቅቱ ለአሜሪካ ድምጽ ሬዲዮ ልጃቸው ከሞተ በኋላ ያጋጠማቸውን ሁኔታ ሲናገሩ ይህን ብለው ነበር። ሬ ፈሰረታይ ጋፈ ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በእንብርክኬ ታጣቂው እግር ስር ወደቅኩ። እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን፣ ልጄን አጣሁ። የመንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ በበኩላቸው መንግስት በዚህ ጉዳይ ላይ ማጣራት ሲያደርግ እንደነበር ገልጸው ሆን ተብለው የሚሰራጩ የሰብአዊ መብት ጥሰት መረጃዎች እንዳሉ በመጠቆም ይህን ብለው ነበር። ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢ ሰዎች ያልሆኑ ሶስት ሰዎች ሞተም የተባለው ሴትም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው፣ የህዝብን ስሜት ለመንካት፣ ለአመጽ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። የአፋን ኦሮሞ ዝግጅት ክፍል ባልደረቦች በአርብ እለት ዘገባቸው ወደ ደንቢዶሎ መልሰው ስልክ በመደወል ሰሞኑን ይካሄድ በነበረው የመምህራን ስልጠና ላይ በመጨረሻው የስልጠና ቀን በዚህ ጉዳይ ላይ በስፋት ተነስቶ ውይይት ተደርጎበት እንደነበር ዘግበዋል። በስልጠናው ላይ ተካፋይ የነበሩት አንድ መምህርም ስብሰባ ላይ ስለተነሳ ሁኔታ አስረድተው ነበር። የደገልገላ ሳፋን አማራ ቱሬ በአሜሪካ ድምፅ የአማርኛ ፕሮግራም በቀረበ ዘገባ ላይ የመንግስት ኮሚኒኬሽንስ ጽሕፈት ቤት ቃል አቀባይ አቶ መሐመድ ሰኢድ በሰጡት ቃል አስተማሪዎችና የአካባቢው ነዋሪዎች በጣም አዝነዋል። ይህ መንግስት እንዴት እየዋሸን ያስተዳድረናል ልታስተዳድሩን አትችሉም። ኦሮሞን መወከል አትችሉም። የዜጎቻችሁ ደም እየፈሰሰ እንዲህ መናገራችሁ እንደ አውሬ መቆጠር አሳዝኖናል ብለን ላቀረብነው ጥያቄ እኛም አዝነናል ከማለት ሌላ ምንም አላሉም። የዞኑ የኮሚኒኬሽን ኃላፊ አቶ ዘመነ ጥጋቡም በዚህ ጉዳይ ላይ ምላሽ እንዲሰጡ ተጠይቀው ነበር። ዋይኒ ዱአቲ ሳቲፊ ኃይሉ ማ ካላ የእብሳና የኃይሉ መሞት ለምን እንደተካሄደ ባይመለከተኝም እንደ ግለሰብም እንደ ቢሮ ኃላፊም ከተማችን ውስጥ በተፈጠረው የጸጥታ ችግር በተባለው ቀን የሁለት ሰው ሕይወት ማለፉ የተረጋገጠ ነው። ሐሙስ ማታ በአሜሪካ ድምፅ የተላለፈው የመንግሥት አቋም ነው ብዬ አላምንም። ኃይሉ ኤፍሬምም፣ ኢብሳ ሩንዴም፣ ወይዘሮ ታደሉ ተማምም የከተማችን ነዋሪዎች ናቸው። የፌዴራል ኮሚኒኬሽን ጽህፈት ቤት ይህንን ጉዳይ በተመለከተ በፌስቡክ ገጹ ላይ ባሰፈረው ጽሁፍም ጉዳዩ በመንግስትና በአካባቢው ነዋሪዎች በኩል ለማጣራት ጥረት መደረጉን ጠቅሶ በቀጣይ በገለልተኛ ወገን እንደሚጣራ እንደሚጣራና ወደፊት ለህዝብ እንደሚገለጽ አስፍሯል። ነገሩ ግን ከክልሉም ሆነ ከፌዴራል የጸጥታ ኃይሎች ተልዕኮና ባህሪ የማይመነጭ መሆኑን እንዲሁም እንደ ተቋም የጸጥታ ኃይሉንና መንግስትን የማይወክል መሆኑን ገልጿል። ድርጊቱ በግለሰብ ደረጃ ተፈጽሞ ከሆነም ተጣርቶ የእርምት እርምጃ እንደሚወሰድ በጽሁፉ ላይ ሰፍሯል። በሌላ በኩልም በመስከረም 12 2009 በተላለፈው ዘገባ ላይ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል የተገለጸው በመረጃ ክፍተት መሆኑም ተጠቅሷል። የአፍሪካ አሜሪካውያን የታሪክና ባህላዊ ቤተ መዘክር ቅዳሜ ዕለት በዋሽንግተን ዲሲ የመጀመሪያው ጥቁር አሜሪካዊ ፕሬዚዳንት ባራክ ኦባማ በተገኙበት በደማቅ ስነ ስርዓት ተመርቋል። በ540 ሚሊዮን ዶላር ወጪ የተሰራው ቤተ መዘክር መክፈቻ ላይ ብዙ 10 ሺህ የተቆጠሩ ሰዎች ተገኝተው ደስታቸውን ገልጸዋል። መስታወት አራጋው ዝርዝር አላት። እነሆ አሁን ይህንን ቤተ መዘክር ለዓለሙ ሁሉ ክፍትን አድርገው! አዲሱ የአሜሪካ ቤተ መዘክር በሀገሪቱ ታላቅ ታሪክ በመጀመሪያው ጥቁር ፕሬዝዳንት ተመርቆ መከፈቱ በራሱ ታሪካዊ ያደርገዋል። ይህ ቤተ መዘክር የሚያረጋግጥልን እጅግ በበረታ ጭቆናና ለማመን በሚያዳግት የፈተና ዘመን ውስጥ እንኳ አልፈን አሜሪካ ወደፊት መራመድ መቻሏን ነው። በመሆኑም ይህ ቤተ መዘክር ዛሬ የሚያከራክሩንን ጉዳዮች ሁሉ ስር ወመሠረት ያመላክተናል። የጥቁር አሜሪካውያንን ታሪክና ባህል የሚዘክረው ብሔራዊ ቤተ መዘክር በባርነት ቀንበር ስር ይተዳደሩ የነበሩና ነጻ በወጡ ጥቁር አሜሪካውያን በተገነባው ቤተ ክርስቲያን ደጃፍ ላይ የተንጠለጠለውን ደውል በመደወል ቤተ መዘክሩን በይፋ መርቀው የከፈቱት ፕሬዚዳንት ኦባማ ናቸው። በቤተ መዘክር ምረቃ ሥነ ሥርዓት ለመታደም ወደ ዋና ከተማይቱ ዋሽንግተን ዲሲ ላመሩት ብዙ ሺህ አሜሪካውያን ታላቅ ደስታንም ያጎናፀፈ ነበር። You might of got the right answer, I will brag it. You shouldn't matter to me. I'm in my head and desperate, in orchestra house, so do as I've done. Cum ar mă scângeta, morine.

እንግዲህ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድረገውና ጽዮን ግርማንን ዝግጅታችንን ሲያቀናብርን የቆየው ሞክቢል ያሜሮ ነው ያቬሮ ነው። መልካም የመስቀል በዓል እያልን ጉዟችሁ የሰመረ ይሁን። በሰላም በጤና ያገናኘን። መልካም ምሽት። በነገው ጉዞ እንገናኛለን። सब से मर सब से मर सब से मर सब से मर सब से मर सब से मर सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब सब

You mustn't dance, you mustn't dance, you mustn't must dance <laughs>